ሶስት ታዋቂ የመድረክ ሰዎች ከዚህ ከአሜሪካ ድምፅ ስቱዲዮ ቁጥር ሁለት የራዲዮ መጽሔት እንግዶች ሆነው ተገኝተዋል። እናም ጊዜ ሳጠፉ ስቱዲዮችንን ወደ ቲያትር መድረክነት ቀየሩት። ብቻችሁን አያችሁ መባላችን ባይቀርም ቲያትር ነውና አናሳያችሁ ነገር ሆነብን። አሉላ የማየት ነገር ከተነሳማ ብቻዬን አየው በል እንጂ። ለምን ብቻዬን እንዳየው እንነጋገር ደግሞ ስቱዲያችን ወደ መድረክነት ቀየሩት። ማለት ያየሁ ይመስል ደጋግመን። ታዲያ አዲሱ ስቱዲዮ ቁጥር ሁለት ስንል የተለመደው ስቱዲዮ አስራ አራት እንዳልሆነ ጠቁመናል። ቴሌቪዥን ፕሮግራሞቻችን የሚሰራበት ስቱዲዮ ውስጥ ነው የተቀናበረው። በሰፊ አዳራሽ ብቻህን ያስቃል። የት ጠፍተን እንደሆን መልስ ስጥል። አድማጮች ለዩናይትድ ስቴትስ ልቀጥል ነው። ማጋለጥ ነ መልስ የለም። እሺ ቲያትር እንደምትወድ ግን አድማጮቻችን የሚያስታውሱ ይመስለኛል። በጣም ስለዚህ የምጠፋበት ምክንያት ገጥሞ ሆነው እንጂ አጠፋም ነበር። ዋናው ቲያትር ዋሽንግተን ዲሲ ስለሚታይ ሁሉ ቀድሜ የምገኝ እኔ። ጊዜና ቦታ ሳይገድበው ለሁላችንም የሚሆነውን አልረሳንም፣ የቲያትር ወጉም አልቀረብንም እና ሉላ፣ ለዩናይትድ ስቴትስ ነዋሪ አድናቂዎቻቸው በያሉበት ተዘዋውረው ያሳዩ እያልከኝ ነው? እንደዚያ ይመስላል። አዲሱ መልካም በመግቢያችን እንደጠቆምነው ነው፣ አድማጮች የጋበዛቸው የዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ነው። የማዕከሉን ዲሬክተር ሁለ ገቧን የመድረክ ሰው የእኛም ቤተኛ ጭምር ናት አለምፀሐይ ወዳጆንም ጋብዘናል። አሉላ ወደ ወጋችሁ ማምራት ትችላላችሁ። እንግዲህ አሁን አመሰግናለሁ አዲሱ ሌላ ጊዜ እንደምትገኝ ተስፋ እናድርግና በዚህ በምንሰማው ወደ ቲያትር ዓለም በሚወስደን ዜማ ቲያትር በአሜሪካ ከኢትዮጵያ እንግዶች ከእንግዶች ቢሮችን መቀበለዋል። የራዲዮ መጽሔት ወይም የአሜሪካ ድምጽ ብቻ ሳይሆን የአሜሪካም እንግዶች ናቸው። እንኳን ደህና መጣችሁ፣ ደህና ቆያችሁ። የተለያየ ትርኢቶችን ይዛችሁ በተለያየ የዩናይት ስቴትስ ግዛቶች ውስጥ እንደምትዘዋወሩ እናውቃለን። ከጋባዣችሁ ልነሳ አለም፣ እንግዶችሽን ግን እስኪ በወጉ አንቺ አስተዋውቂልኝ፣ በዋናነት የአንቺ እንግዶች ናቸውና። አመሰግናለሁ። በቅድሚያ እናንተ ሬዲዮ ጣቢያውን ዘወትር በጥበባችን ስራና በሁሉም ነገር እየተከታተለ ለሚያደርግልን ትውቅና ትብብር ከልብ አመሰግናለሁ። የጣይቱን አስራ አምስተኛ ዓመት በዓል ምክንያት በማድረግ ካሰብነው ጊዜ ትንሽ ቢዘገዩም ስምንት የሚሆኑ የተውኔት ባለሙያዎች በኢትዮጵያም በትልልቅ ስራዎቻቸው የሚታወቁ ከአንጋፋ ከብሔራዊ ትያትር ቤት ጀምሮ በተለያዩ መድረኮች ሲሰሩ የቆዩ ቴዎድሮስ ተስፋዬን፣ ሱራፌል ተካን፣ መለሰንና ሀረግን ጨምሮ ሌሎቹንም ተዋንያኖች ጋብዘን እዚህ ዋና ከተማችን ዋሽንግተን ዲሲ ተገኝተዋል። ማርች ሃያ በዲሲ፣ ከዛ ቀጥሎ ወደ ስምንት የተለያዩ ስቴቶች ቱር እናደርጋለን። ትርኢታቸውን ያቀርባሉ መላው የአሜሪካ ተመልካች ደግሞ እንደሚደሰት ተስፋ እናድርጋለን አመሰግናለሁ የማይተዋወቅ ሰው ላስተዋወቅ ለፕሮግራማችን ቤተኛ ነሽ ለጥበብ አፍቃሪዎችም በዚህ በዩናይት ስቴትስ የሚካሄዱ የጥበብ ስራዎችን በመምራት በማዘጋጀት በማቅረብ ደጋግመንሽ በፕሮግራማችን በመገኘት ታወቅ ያለሽ አለም ፀሐይ ወዳጆ አንቺም እንኳን ደህና መጣሽ ትልልቅ ስራዎቻችሁን በተለይ የኢትዮጵያ አድማጮች እንደ አዲስ ሊተዋወቋችሁ እንደማያስፈልጋቸው እረዳለሁ መለሰ ወልዱ ከሩቅ ከአንተ ልነሳ እኔም ማላውቃቸውን ስራዎችህንም ጭምር እየተዋወቁ ነው። በብሔራዊ ቲያትር፣ በህጻናት ቲያትር የረጅም ጊዜ ስራዎች አሉ። ገበና አሁን በመታየት ላይ ያለ ስራ ወላፈን፣ የተለያዩ ፊልሞችና የቲቪ ድራማዎች ላይም ተጫውተሃል። ሱራፌል ተካ፣ የቴዎድሮስ ራእይ፣ በዚህ በዩናይት ስቴትስ እና ሌሎች ከኢትዮጵያ ውጭ ያሉ አካባቢዎችም ተመልካቾች የሚያውቁት ሰው ለሰው በከፍተኛ ተመልካች የሚታወቅ ነው። ኩራብ ገጸ ባህሪ ነው የምትታወቀው። ምናልባት ገጸ ባህሪ ያጣላቸው ከሆነ ትነግረናለን። ዘላም ጠቦቱን ብለው በአማርኛ ተርጉሞ እንደሆን እግጠኛ ደዳው ዳንግሊ እሱ ሌላ አማርኛ ሌላ ትርጓሚ የሚያስፈልገው ይሆ ከአማርኛ ወደ አማርኛ ትርጓም ግልገል በግ እንደማለት እንደማለት ነው። በጎንደርኛ ጎንደር አካባቢ በመንቋንቋ ትመስ ያላየነው ፊልም ስለሆነ ብዙ እንደማንገፋበት አውቃለሁ። ግን ተዋውቋልና እናነሳለን። ወደ ቴዎድሮስ ተስፋዬ ልሻገር። በጣም በርካታ ስራዎች እንዳሉ አውቃለሁ ግን ከማስበውም በላይ ናቸው። 1929 ትልቁ ስራ ነው። ከ20 በላይ የመድረክ ቲያትሮችን አዘጋጅተሃል። ሁለት መቶ በላይ የሙዚቃ ቪዲዮዎችን አዘጋጅተሃል። ስድስት የሙሉ ሰዓት ፊልሞች፣ ስድስት አጫጭር ፊልሞች ተጫውተሃል። ውበትም ፍለጋ የተባለውን ተወዳጁን ፊልምና ሚስተር ኤክስን ይጨምራል ፊት ላይ ትንሽ ብጨምር ይህ ያልተገኘችው ሀረግ ነች። ሀረግ ወይም በውበትን ፍለጋ መሪቷን አይናት፣ ህንደኬን፣ አንቲጋንን፣ ሀምሌትን አሁንም ዳና ላይ በተከታታይ ፊልም በመስራት ላይ ያለች ናት። እንዳጋጣሚ ሌላ ቦታ ወንድሟን ለማየት ሄዳ ነው። እሷም የግሩፓችን አንዱ አባል ናት። ገሩ ለጠፋችበት ሂሳብ በኋላ ይኖረናል። ግን እንዳለ ተጠቃሽ መወያየት እንችላለን። ኦኬ፣ ከትዝብታችሁን ጀምር። ጥቂት ቀናት ናቸው። ያደናገራችሁ ነገር ካለ እሱም ሊሆን ይችላል። ለየት ያለ ገጠመኝም ካለ ወደ ጥበቡ ከመዝለቃችን በፊት ከማን ጀምር? እሺ፣ ቴዎድሮስ ልክ እንደ ኖርማሉ አየር ይመስላል ስታየው፣ ከአውሮፕላኑ ወርደን መኪና ውስጥ ነ መስታወቱ ስታየው ኖርማል አየር ይመስላል። ልክ በሩ ሰው ከፍቶ ስንወጣ ግን ጆሮ የሚወጋ ጆሮ ጆሮ እንደዚህ ይቀዘቅዛል። ጆሮዬ በረዶ ነው እንዴት ብዬ በምን እስካር ብጠምጥመው እና ይሄ እስካሁን ድረስ ፍጹም አስደንጋጭ የሆነብኝ ቅዝቃዜ ጋር ለመስታወቅ አልፈልግም። ገና ሱራፊል፣ እኔ በነገራችን ላይ ቅዝቃዜ አየር ይስማማኛል እወዳለሁ በጣም ነገር ግን እዚህ ጋር ስመጣ ያየሁት አየር ትንሽ ለየት ይላል። አፈንሳት ከፍት ባትናገር እንኳ ምላስ ይቀዘቅዛል። መለሰ እኔ ያየሁት ከጋሽ ተክሌ ጋር እራት ለመብላት ወጥተን እኛ ሀገር ችብስ ነው፣ እዚህ ሀገር ግን ችክን ነው። እና እግር እግር ነው፣ ማአት ማአት ነው። በቃ እና የኛ ሀገር እርጎ እዚህ ያገኘው በቀይ ነው፣ በነጭ የአየሩ ሁኔታ የምግቡ፣ የባህሉ ብዙ እንደሚያነጋግረን ትዝብታችሁንም የተለያዩ አካባቢዎችን ከጎበኛችሁ በኋላ እንደምንጫወት ተስፋ አደርጋለሁ። ያየናቸው ቦታዎች አሉ። አሁን አስገራሚ ነገር ስላልቃሱ ለማለት ነው እንጂ ለምሳሌ ዲሲ ስትገባ ዋይት ሀውስን ማየት እና እዚያ ቦታ ላይ ፎቶግራፍ መነሳት የመጀመሪያ ምርጫ። እኔ ወደዚህ ስመጣ እና ለምዬን ዋይት ሀውስን የማየት ኢንትረስቲ በጣም ትልቅ ታየዋል። ለመጀመሪያ ኔራችንን የተጠቀማቸው የተጠቀምንበት ዋይት ሀውስ ነው እና በተለይ ብዙ ጊዜ ፊልም ላይ የምናያቸው የአብርሃም ሊንከን ሞንማንት እሱ ቦታ ማየት አይምሮ ላይ ይመጣል እና እዛ ቦታ ላይ ቆመን መሳታችን ደስ ይላል። ብቻ ተጨማሪ ዋይት ሃውስን ስናይ እንዲህ በቀላሉ ያሉ ብያለሁ፣ እሚፈቀድም አይመስልም እሚፈቀድም፣ እና ነፃነቱ እጅግ በጣም ይገረመኝ። እዚህ እንኳን ለመግባት ስንት ትፈተሻለህ፣ እናንተ ስቱዲዮ ለመግባት። ዋይት ሃውስ ተጠግተን ፎቶ ለመነሳ ምንም ችግር የለም። በጣም ብዙ ዜጎች ናቸው ያንን አካባቢ የሚጎበኙት? ግን ሁሉን ነገር ስንጎበኝ ከአብርሃም ሊንከን ጀምሮ ከጉብኝቱ ባለፈ የሆነ ቁጭት ተሰምቶኛል። በእውነት እዚህ ስመለከት የብዙ መሪዎች አባባሎች ግድግዳው ላይ ተጽፈዋል ተቀርጸውና፣ ያንን ለትውልድ ነው የሚያስተላልፉት። ያንን ይዞ ነው የሚያድገው ሕፃን ዚያ አገር ያለውና ብዙ ጽሑፎች እና ኑሮው እዚህ የምታየው። እኛ ጋር ደግሞ በጣም ሪች ነን በዚህ አይነት ነገር እና በጣም ብዙ ታሪክ አለን። ረጅም ታሪክ ብዙ የሚነገርለት የብዙ የብዙ ነገስታት ታሪኮች አሉን፣ አባባሎች አሉን። አገሬ ጋር ቢሆን ኑሮ ይሄ ምን አይነት ትውልድ እንቀርጽ ነበር የሚለው ነገር ትንሽ የቆጨኝ ነገር እሱ ነው፣ ይሄን ሳይ ገሮም ነው። ጉብኝታችሁ ዘለግ ሲል ምናልባትም ቅድም ያልከውን አይነት ምኞት በውስጣችን የሚያሳድሩ ብዙዎቹንም ኢትዮጵያውያን በተለያዩ ቦታ ስታገኙ ጥሩ ስሜት የሚያሳድሩ ብዙ ነገሮች እንደሚኖራቸው አምናለሁኝ። ቴዲ ወደ አንተ ልምጣ። የቴዎድሮስ ራዕይ ምን አይነት ቲያትር ነው? በኢትዮጵያ ውስጥ ሲታይ የነበሩትን ሁኔታዎች አንሳለን፣ የታሪኩንም ጭብጥ እንደ በዋናነት ተመልካቾች ከወዲሁ ሊረዱ የሚችሉት ነገር ካለ የቴዎድሮስ ራዕይን ስናነሳ፣ ቅርቡ ለቴዎድሮስ ራዕይ ቅርቡ ሱራፌል ነው፣ ከስክሪፕቱ ጥንሰሳ ጀምሮ እስከ ተወለደበት ቀን ድረስ ሱራፌል ቀር ነው። ለዚህ ሱራፌል ይሄን ቢያስረዳደስ ይላል። ሱራፌል ታዞላለም ተፈርዶባሃል። ከቴዎድሮስ ጋር የግል ትውውቅም ያለ ይመስላል። አብረን ሳንማራ ከቴዲ ጋር ነው ከዋና አድማጮቻችን ውይይቱ አለቀ። በቃ እንዲያውም የቲያትር መድረክ ሊያደርጉት ተስማምተው ጀመር ካደረግን በኋላ ድምጻቸውን ብቻ ሰምተን ማብቃታችን ነው። የሚቀጥለው ቲያትራቸውን ተከታትለን በሰፊው ዋናው ታችን ብናእኔ መረማሮ አገኛለሁ ቲያትሩ ማየ አድማጮቻችንም በደንብ ታገኟቸዋላችሁ። ለማንኛውም ቀጠሯችን በሚቀጥለው የራዲዮ መጽሄት ይሆን። वाले वाले खराब रे खराब रेल आता खराब I'm not going to the I'm